አሜሪካ ኦቦ ዳውድ ኢብሳ የኦነግ ሊቀመንበር፣ ጤና ይስጥልኝ። እንደምንድነዎት? እንደምን አላችሁ? ውች ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነን። እርስዎ እንዴት ነው ጤንነቶ? ደህና ኖት? ደህና ነን፣ ደህና ነን። እንግዲህ ያው እንደሚያዩት ሀገሪቱ ያለችበት ሁኔታ አሁን ትንሽ የሚያስደስት አይደለም እና ምንድን ነው ለመሆኑ እርስዎ እንደ ግለሰብም እንደ ኦሮሞ ነፃነት ግንባር መሪም የሚያስቡት አሁን ስላለው ሁኔታ? ኦቦ ዳውድ በመጀመሪያ በዚህ አጋጣሚ አጫሉ ሁንዴሳ በጣም ታዋቂ አርቲስት ነው፣ ሁሉ ሰው ጋር የታወቀ ነው፣ ወጣት ነው፣ በትግሎም ብዙ አበርክቶ አለው። በዚህ በጣም አስደንጋጭ ሁኔታ በአስደንጋጭ ሁኔታ ሕይወቱ ማለፉን ለቤተሰብም ሪሌቲቭ ስል ዘመዶቹ፣ ለጓደኞቹ፣ ለመላው ሕዝብ፣ ለኦሮሞና ለኢትዮጵያ ሕዝብ አጠቃላይ ሀዘናችንን እንገልጻለን። በጣም ተሰምቶናል፣ በጣም እናዝናለን። አንድ ይሄ ነው። ሁለተኛ ይህን ድርጊት የፈጸሙ ሰዎች በጣም አሰቃቂ የሆነና ለሀገሪቱም ለሁላችንም በጣም አስቸጋሪ የሆነ የማንም ሲቪል ህይወት በዚህ አይነት ሁኔታ ማለፍ የለበትም ብለን እናምናለን። የእሱ ደግሞ በተለይ በዚህ አይነት ሁኔታ ማለፉ በጣም እናወግዘዋለን። ሶስተኛ በ የሚቀጥለው የእሱ በምን አይነት ሁኔታ ነው እንደዚህ የሆነው የሚለው ማን ነው ያደረገው የሚለው ምርመራ መደረግ አለበት። በምርመራ በሚደረጉ የሕይወት ህልፈት በዚህ አገር ውስጥ መንግስት ወይም አውቆ ይሁን ወይም ደግሞ ችሎታ ማነስ ይሁን ለቤተሰብም ለኢትዮጵያ ህዝቦችም ግልጽ የሆነ ምርመራ ውጤት አድርጎ አያውቅም። ይህንን የድሮ ምንተውና በቅርብ በአማራ ክልል አካባቢ የተደረገው ራሱ እንዲሁ ተደፋፍኖ ነው ያለፈው ምን ለማለት ነው ዘርዘር ያርጉልኝ ዘርዘር ያርጉልኝ ቦዳዊ ትንሽ እጨርሰዋለሁ ስለዚህ በጣም ነፃ የሆነ ምርመራ እንዲደረግ ነው የምንፈልገው ህዝቡ እምነት የለውም በሀገሪቱ ስርዓት ነፃ የሆነ ምርመራ አድርጎ ለህዝቡ ያወጣል የሚል ስለዚህ ነፃ የሆነ ምርመራ ቢደረግ ለሁሉ ህዝብና ላለው ችግር መፍትሄ ይሆናል ብለን እናምናለን። ስለዚህ ነፃ አካል ምርመራ እንዲያደርግ እንጠይቃለን። ይሄ ነፃ ሀገር ማን ነው የሚለው በሱ ላይ መነጋገር ይቻላል። ግን ይሄ ሁኔታ ለኢትዮጵያ ህዝቦችም ለአካባቢው ለወደፊት ላለን አሁን ባለንበትና ፊት ለፊታችን ላለው የፖለቲካና የጸጥታ ሁኔታ አስፈላጊ ነው ብለን ነው ይህንን የምናነሳው። አራተኛ፣ ከዚህ ቀጥሎ ያለው ሁኔታ በጣም አስቸጋሪ ሁኔታ፣ ይሄ ማን እንዳደረገና ለምን እንዳደረገ እንትኑን ማነው ታርጌቱን አናውቅም። ምን ምን ለማግኘት ተብሎ እንደዚህ እንደተደረገ ግን ከዚህ ተነስቶ በህዝቦች መካከል በጣም አስቸጋሪ ሁኔታ እንዳይፈጠር የዚህ የሀገር ፖለቲካ አያያዝ ችግር ገብቶ በህዝቦች መሀል ሁልጊዜ ውጥረት እንዲፈጠር ይጠቀሙበታል። በዚህ አይነት ሁኔታ ይሄ ባለፈውም በፖለቲካ እንቅስቃሴ የታየ ነው እና ይህንን በህዝብ መሀል ምንም አይነት ልዩነት እንዳይኖር እና ህዝብ መሀል ያለው አስተያየትና ግንኙነት የማህበረሰባዊ የሚሆን ሌላ ማለት ግንኙነት እንደ ከዚህ በፊቱ ጤነኛ ሆኖ እንዲቀጥል ሀገራችንን ለሁሉም ለሁሉም መልእክታችን እናስተላልፋለን። ከአምስተኛ ከዚህ ቀጥሎ ያለው የሀገሪቱ ያለው ጸጥታ አካል ነው። ትልቅ ኃላፊነት ነው ያለበት። ይህን ኃላፊነት እስካሁን ድረስ በጣም ጥያቄ ውስጥ ነው ያለው ከመንግስት ጋር ተዳብሎ ያለ ሀይል ስለሆነ። አሁን ግን ያለንበት በጣም ወሳኝ ለሀገሪቱ ስለሆነ ከነሱ በእነሱ ላይ በጣም ትልቅ ትልቅ ግዳይ ነው ያለው። ሰው ስሜት አለው፣ ህዝቡ ስሜት አለው። እንደ ማንኛውም ሀገር ይህን ስሜቱን ይገልጸዋል። ህዝቡ ስሜቱን ሲገልጽ እንዲሁ ሰበባ ጥቃቅን ሰበብ አንስቶ በህዝቡ ላይ በጣም አላስፈላጊ እርምጃ እንዳይወስዱ ይህንን በአደራ መልክ እንደገና መልእክታችን ማስተላለፍ እንፈልጋለን። ይህ ነው ለማለት የምንፈልገው። ሌላው እንግዲህ ከፖለቲካ ፓርቲዎች እና ከመንግስት የሚጠበቅ አለ። ፖለቲካ ፓርቲዎች እንዲሁ በአንድ ወገን ብቻ በመሆን ለአንዳንድ ፖለቲካ ፓርቲዎች፣ ሁሉም አይደለም፣ መንግስት ጠንካራ የሆነ እርምጃ መውሰድ አለበት ምናምን ሲሉ እንሰማለን በኢትዮጵያ ሬዲዮ። ይሄ ደግሞ ሌላው ወገን ምን ያህል እንደ ማነው ሌላ አብታየት እንደሚፈጥር መገንዘብ አለባቸው ይመስለኛል። እና መንግስትን መዳት ጥሩ ነው፣ ግን ሌላውም ወገን ደግሞ ወጥቶ ስሜቱን መግለጽ በሰማላ መንገድ እንዲገልጽ ሁለቱን ሚዛናዊ በሆነ መንገድ እንትን ማለት ነው እንጂ አንድ ወገን ብቻ እንደዚሁ አቋም ወስዶ ሌላው ስሜቱ የሚገልጸው ህዝቡ ላይ ትንሽ አዋጅ መሰል እንትን ማስተላለፍ ጥሩ አይሆንም። በጣም ሚዛናዊ የሆነ እንትን ከሕዝብም ከፖለቲካ ኃይሎችም ከሌሎች አክተሮችም ይጠበቃል። ይሄ ነው ያልኩት። ኦቦ ዳውድ ነፃ ምርመራ ሲሉ ምን ማለት ሆነው? እንዴት ነው በነፃነት ሊካሄድ የሚችለው ምርመራው? ማን ነው እዚህ ቦታ ላይ መሳተፍ አለበት ብለው የሚያስቡት ላይ እንግዲህ ዋናው ችግር ያለው የመንግስት መዋቅር ይህ ምርመራ የሚያደርገው የፖሊስ ኮሚሽነር ነው፣ የፀጥታ ኃይል ነው። ከነዚህ ጋር የተያዙና እነዚህ ደግሞ ከሀገሪቱ ከሚመራ ፓርቲ ጋር የተዳበሉ ናቸው። ሁሉ ሰው ያውቀዋል። የእነሱ እንትን አስፈጻሚዎች ናቸው። እነዚህ ነፃ ምርመራ ሊያደርጉ አይችሉም። ከአሁኑም ከወዲሁ መናቲ ሲጀምሩ እንዴት እንደጀመሩ ማየት ይቻላል። እና ይሄ አልፎ ማነው ተደጋግሞ የተደረገ ስለሆነ ነጻ ማለት ኢንተርናሽናል ትን የሚሳተፉ አሉ፣ በዚህ ህዝብ ውስጥ የታወቀ ነው። እና በነዚህ መሳተፍ ይችላሉ። ነጻ ሲባል ከዚህ ከፖለቲካ ውጥረት ነጻ የሆኑ እንዲሳተፉበት ማድረግ ነው። በዚህ ውስጥ መንግስት ሚና የለውም ማለት አይደለም፣ ግን ነጻ አካሎች መጥተው በዚህ ተሳትፎ ህዝቡ አመኔታ እንዲኖረው፣ ሁላችን ነው አመኔታ እንዲኖርን ቢደረግ አለበለዚያ የከዚህ በፊቱም አስቀምጦ ያለፈው ቁስል አለ በአማራ ክልል በሌሎችም ቦታ እንደገና ይሄኛው ተጨምሮበት፣ ለጊዜኛው ደግሞ አሁን መሬት ላይ እንደሚታየው ለኦሮሞ ወጣት በተለይ በጣም ልዩ የሆነ አጀንዳ ነው። እና እንዲሁ ተንጠልጥሎ መንግስት በራሱ ተቆጣጥሮት የሚያልፈው የሚያመጣው ችግር ብዙ ይመስለናል። አሁን ሲናገሩ እንዲህ አይነት ሁኔታዎችን በህዝቦች መካከል ውጥረት እንዲፈጠር ይጠቀሙበታል ብለውኝ ነበርና፣ ኦቦ ዳውድ እነማን ናቸው ለመሆኑ እነዛ ብለው ያስባሉ? እንደ ፓርቲ መሪ ያደረጋችሁት ግምገማ ፍተሻ አለ? በላይ በላይ ብሎ ጣት መቀሰር ያስቸግራል ግን መሬት ላይ ታየዋለ እና በዚህ እንዲሁ ውጥረቱ በዚህ መሬት ላይ መታየቱ ሁሉ ነው ያሳሰበን። እና ለሁሉም ነው መልዕክታችን። ገሌ ገሌ ማለት ያስቸግራል፣ ግን መሬት ላይ ታየዋለ። ሌላው ማንሳት የምንፈልገው ጥያቄ በተለይ በቅርብ ወራት ይሄ ለውጥ ከተፈጠረ ወዲህ ባሉት ጊዜዎች ማለት ነው፣ አንዳንድ በሀገሪቱ ውስጥ በሚስተዋሉ የውጥረት ሁኔታዎች የሁከት ሁኔታዎች የእርስዎን ፓርቲ በስም እየጠሩ የሚወቅሱ የሚከሱ አሉ። ምንድን ነው እርስዎ ለዚህ ያሉት ምላሽ? ይሄ እንዲሁ ዝም ብሎ መሰረት የሌለው ክስ በእኛ ላይ ቆሞ አቅም ይህ ድርጅት ከተፈጠረ ጀምሮ አብሮን እየተጓዘ ነው። እዚህ እኛ የት እንደምንል የት እንደምናድር እንዴት እንደምንወጣ ሁሉ ኦፊሳችን ሕዝቡ ያውቀዋል። ሕዝቡ ፊት ለፊት ነው። እንዲሁ ዝም ብሎ ሌላ ጥርጣሬ ከትግትግል ጋር ጋር ጋካ ከቀሩት ጋር ግንኙነት አላቸው። እንዲሁ ፖለቲካው እንግዲህ ኢትዮጵያ ውስጥ አዲስ አይደለም። አንዱ አንዱን ለመፍታት የሚጠቀመው ሌብሊንግ ወይም ብራንዲንግ ስብ አጥቶ ከዛ በኋላ የሚቀጥለው ያው የሴኪሪቲ ኦፕሬሽን እና የፖለቲካ እርምጃ ነው። ለዚህ መሰረት ለማበጀት ካልሆነ በስተቀር መሰረት የሌለው ነው። እኛ ሁሉን ፕሮሰስ አልፈን ነው እዚህ በሰላማዊ መንገድ እየተንቀሳቀስ ነው ያለ ነው። መሬት ላይም ማን ማን ይህንን ጥሶ እንዳለ ህዝቡ ያውቀዋል እ ኦፊሳችን ወይ ቢሮችን ሁሉ ቦታ ተዘጋብን ነው፣ ሰው እየታሰረብን ነው፣ ሰው እየተደበደበብን ነው። በበኩላችን ደግሞ ይህን ሁሉ መስዋዕትነት ችለን ነው ወደ ሰላማዊ እንትኑ እየገፋ በዚህ እየተሳተፍ ያለ ነው። ይሄ ነው እንግዲህ ያለው ልዩነት፣ ህዝቡ ያውቀዋል። የዚህ ሀገር ደግሞ የታወቀ ነው። እንግዲህ አንድ እርምጃ ለመውሰድ መንግስት በእጁ ጠበንጃና ስልጣን በእጁ ስላለ የፈለገውን ይችላል። ከዚህ ነጻ ድርጅቱ ኦነግ በአሁኑ ጊዜ በተለይ በምዕራብ ኦሮሚያና በደቡብ አካባቢ ያሉ ሁኔታዎችን በተመለከተ ያለው ተሳትፎ የማደራጀትም ይሁን ሞራልም በምንም የመደገፍ እንቅስቃሴ ያደርጋል። እንደ ይሄ ጉዳይ በአገሪቱ በአባገዳዎች የተቋቋመው የቴክኒክ ኮሚቴ ህዝቡን ተሳትፎበት የእኛ ደንብ መንግስት መሀል ያለው በዚህ መሀል ያለው ችግር መፍትሄ ያገኘ ነው። የኦሮሞ ነጻነት ግንባር በእኛ ፊት በዚህ ውስጥ ከአሁን በኋላ ሰራዊት የለኝም ብሎ ይፈርም፣ በሚዲያም ወጥቶ ካሁን በኋላ ሰራዊት የለኝም ብሎ ይፈርም። ከዚ ካሁን በኋላ ይህን ካለ በኋላ ሀላፊና ይህንን በሰላም በሚደረስ ናት ለማለት የኛና የመንግስት ነው አሉ። በእነሱ ሰተን ፈረምላቸው በሚዲያም ወተን ይሄንን ተናገሩ ሁ ከዛ፣ ፊርማው እኛ ጋ አለ ዶክመንቱ እነሱ ጋም አለ የቴክኒክ ኮሚቴው ጋር አለ። ይሄ ያለቀ ጉዳይ ነው። ከአሁን በኋላ በምን አይነት ነው፣ በዛ ያለንን የኮሚኒኬሽን ኔትወርክ እና እንትኑን በሙሉ ልጅ በጥነን የመጣ ነው። ከኤርትራ ያለንን መዋቅር የምናስተዳድርበትን በሰላማዊ መንገድ ለእንትን ለመምራት ነው በጥነን የመጣ ነው። ከአሁን በኋላ ይህን ሪስ ለማድረግ ብዙ ነገር እንደሚፈልግ በማንም ሰው ያውቀዋል። ሰራዊት አደራጀትና እንትን ማለት ሎጂስቲክስ ይፈልጋል። ሰፕላይ ማለት ነው። እንደገና ደግሞ ኮሚኒኬሽን ይፈልጋል፣ አስተዳደር ይፈልጋል፣ በገንዘብ ፋይናንስ ይፈልጋል፣ የሰው ሀይል ይፈልጋል። ይሄ ሁሉ መንቀሳቀስ አለበት። ይሄ ደግሞ እንዲሁ በድብቅ አድርገህ እዚህ ሌላ የምትሰራው ነገር አደለም። እና ይሄ እስከሌለ ድረስ እና በግልጽ እስከሚታይ ድረስ በዚህ ላይ የኦሮሞ ነጻነት ግንባር መውቀል እንዲሁ የሰውን መሀይም የማድረግ ይመስላል። እና ይሄንን ሁኔታ ስትመለከቱ ታዲያ እናንተ እየተፈጸሙ ያሉ የሀይል አድራጎቶችን ታወግዛላችሁ? እንደ ፓርቲ እርስዎም እንደ መሪ የሀይል አድራጎት ማንንም በህዝብ በሰማራ በሰላማዊ ህዝብ ላይ የሚደረግ የሀይል አድራጎት በየትኛውም ወገን ቀጠብ እናወግዛለን ያለውን ሁኔታ በታጠቀ ሀይልና ሃይማኖት ሀይል ፊለፊ ያለውን ትጠይቀኝ ከሆነ ለዚህ መሰረቱ ችግሩ ያለው ማለት ጋር ነው። ይህን ቁጭ ብሎ የሚሰማን አካል ቢኖር በማስረጃ ማስረዳት ይቻላል እና ይህን ችግር በሰላማዊ መንገድ ፍቱ፣ ወደ ሌላ ነገር ታሄድ ብለን ለምን ለምን ሰው ነው በሀይል ለመፍታት ነው የመረዱት። ይህ እንግዲህ በእነሱ መሀል ያለ ችግር ነው። አሁን ከአሁን በኋላ በታጠቀው ሀይል አለ ግን ሁለቱም በሲቪሊያን ላይ እና በእንትን ላይ ሚወስዱ ካለ እና ብዙ አለ። ለምሳሌ በሲቪሊያን ሰዎች ላይ በሲቪል የሆኑ ሰዎች ላይ ጥቃቶች እንደሚፈጸሙ ሲነገር ቆይቷል። ተማሪዎች ታፍነው ተወስደው ምዕራብ ኦሮሚያ ውስጥ ያሉ ሀይሎች እንደወሰዷቸው ሲነገር ቆይቷል። የተረጋገጠ ነገር ባይኖርም ግን ጭምጭምታው እንደዛ ሲነገር ቆይቷል። እና እነዚህ እነዚህን ሁኔታዎች መልክ ለማስያዝ መፍትሄ ለመስጠት ኦነግ እንደ ፓርቲ እንደ አንድ የጠገበ ዕድሜ እንዳለው የፖለቲካ ኃይል የሚጫወተው ሚና የሚያደርገው ተሳትፎ ምንድን ነው? ምን እኛ ሚና አላችሁ ብሎ ዝግጁ ነን ከጠይቃችሁ አታውቁም። በዚህ ተጠይቀን አናውቅም። በኦፊሻሊ ተጠይቀን አናቅም። በዚህ ላይ ትናችን ተጠይቆ አቅም ከዛ ካስረከብናቸው እና ከብሱ ከወጣም በኋላ ዩኒላተራል እኛንን ፈታ ብሎ ነው ያሉት። አንዲት ነገር ብቻ በአዲስ ወገኖታ የሚለው ወይም ደግሞ የመሪዎች ምንድነው አምብሬላ ኦርጋናይዜሽን ማለት ነው የኦሮሞዎችን በዚህ ተዋቅሮ ነበር። በዛ ላይ ነገሩ ተነስቶ ኮሚቴ ተቋቁሞ እዛ ውስጥ እንድንሳ ኮሚቴ ውስጥ እንደ አንድ ሌሎችም ባሉበት ግን ያ ኮሚቴ ታምስ ይላላለሆነ እነሱ ናቸው የሚመሩት። እንደዚሁ ቀረ። እቺ ብቻ ነው የምናሳብሱ መቼም ስም ያተናል ብለዋል ኦቦ ዳውድ። የሚሰማን ካለ መሳተፍ እንችላለን ብለዋል። ለችግሮችም ሁሉ መንግስትና እነዛ ኃይሎች ተጠያቂ ናቸው ብለዋል። እስቲ አሁን ህዝብ ይስማዎት በራዲዮ ነው እየተናገሩ ያሉትና፣ ምንድናቸው እናንተ የምታቀርቧቸው ሐሳቦች? ምንድናቸው ችግሮች የምትሏቸው? ችግሮቹ አንደኛ፣ ገና ሲጀመር እኛ ኤርትራ ውስጥ ስምምነት አድርገን የመጣ ነው። ስለዚህ ኃይል ኤርትራ ውስጥ የነበረ የሰለጠነ ኃይል አለ፣ ትጥቅ የለውም፣ ለእነሱ አሳከም ናቸው። አገር ቤት ደግሞ በሁለት ክንፍ ምዕራብና ደቡብ ትልቅ ኃይል ነው ያለው ነገር ናቸው። ሌላ ቦታ ኦሮሚያ ውስጥም በአንዳንድ ቦታ ትናንሻሎች አሉ። ከነዚህ መዋቅር ውስጥ ያሉ እነዚህ በሙሉ ወደ ጸጥታ ኃይሉ እንዴት እንዳድርገው እንደሚቀላቀሉ ወይም ደግሞ ኢንትግሬሽን ሪኢንትግሬሽን የሚሉት ይሄንን እንዴት እንደምንፈጽም እዚህ የማይቀላቀሉ ደግሞ በየትግል ላይ ነው የነበሩት። ቤተሰብ የላቸውም፣ እርዳታ የላቸውም። እነዚህ መንግስት ኃላፊነት ወስዶ እንዲረዳቸውና በየመንገዳቸው ከሶሳይቲ ጋር እንዴት እንደሚሩ ከማህበረሰቡ ጋር እንዴት አርቆ መልሶ እንደሚሰፍሩ ኑሯቸው እንዴት እንደሚቋቋም ኃላፊነት እንዴት እንደሚወስድ ይሄ በዓለም ደረጃ ያለ ኢንተርናሽናል ፕሮሰስ ነው። እና በዚህ ነው የተስማማ ነው። ይህን ደግሞ ለመፈጸም የጋራ ኮሚቴ እንደምናቋቁም እዚህ አገር ቤት ከገባን በኋላ ይህንን የጋራ ኮሚቴ ፋንክሽናሉ እንዳይሆን ደግሞ እንዳይሰራ አድርገው እኛ ደግሞ ጭራሽ ወደዚህ ነገር እንዳንቀርብ ብሎክ አርቡ ወይም ደግሞ ምንድን ነው አጥር ነው የሰሩት፣ ከለከሉ። ችግሩ ከዛ ነው የሚነሰሩ። በዛ በኋላ ገና ሁለት ወር ምናምን ሳንቆይ የሀይል ምድ በሁለቱም በኩል በዚህ በምዕራብና በደቡብ በኩል ጀመሩ። ያንዴ ነግር ናቸዋል። ይሄ ነገር ችግሩ የኢትዮጵያ ሕዝብ ችግር ነው የሚሆነው የእኛ ችግር ነው የሚሆነው። ይሄ በዚህ አይነት መሄዳችሁ ትክክል አይደለም፣ መስምምነታችንን ያፈረሰ ነው ብለን ነግር ናቸዋል። ይሄ ነው ችግሩ። ኦቦ ዳውድ፣ ሰሞኑን በተለይ በሚታዩ አንዳንድ እንቅስቃሴዎች ላይ የኃይል ሁከት አዘል እርምጃዎች ይታያሉ ንብረት ማውደምን የመሳሰለ፣ በሰው ላይ የሚፈጸም ጥቃትን የመሳሰለ፣ ታሪካዊ ቅርሶችን ማጥፋት ማውደምን የመሳሰለ፣ ትናንትና እንኳን ለንደን ላይ ኤምባሲው ጥቃት ተፈጽሞበት የሀገሪቱ ባንዲራ ወርዶ የኦነግ ባንዲራ ነበር የተሰቀለው። እና በእንደዚህ አይነት እንቅስቃሴዎች ውስጥ ኦነግ ይነሳል። ብዙ ጊዜ ስንመለከት የኦነግ ባንዲራ ይነሳል። እና እናንተ እጅ አላችሁ በእንደዚህ አይነት እንቅስቃሴዎች ውስጥ? አንደኛ ነገር የኦሮሞ ነጻነት ግንባር እኛ በዚያ በዚህ ስም እዚህ ተመዝግበን ነው ያለ ነው። እዚህ ተመዝግበን በሰላማዊ መንገድ ነው እየተንቀሳቀስ ነው ያለ ነው። መዋቅራችንም በዚህ የታወቀ ነው። ይሁንና የኦሮሞ ነጻነት ግንባር ለብዙ ዓመት የተንቀሳቀሰና ብዙ ኃይል ያፈራ ከኦነግ ውጪ የዚህ ትግል ስቴክሆልደር የዚህ ባንዲራ ስቴክሆልደር የዚህ ስም ስቴክሆልደር እንኳ ብዙ ነው። አሁን በኦነግ ስም ሶስት ይጠራጣሉ ይላል ሰው፣ ትክክል ነው። ስቴክሆልደሮች ናቸው። ከኛ ጋር ግን አንድ ድርጅት ሆነው እንደዚህ ትል የሚሉ አይደለም። እና ይሄ ችግሩ የሚነሳው አንደኛ አገር ቤት ገባን። በሰላም አይነት ለመንቀሳቀስ ነው የገባነው። መጀመሪያ የነበረው የፖለቲካ ሁኔታ ሁሉም ሰው የሚያውቀው ነው። ብዙ ሰፖርት ነው ያለው ይሄ ድርጅት ይሄንን በሰላም እንዳይንቀሳቀስና ይሄንን ሁኔታ በሙሉ እንዳይቆጣጠር ድርጅቱ እንቅፋት ነው የፈጠሩት። እኛ በየቦታው በየጊዜው እስር ነው ትድሜ ያለንበት የድርጅቱ አመራሮች በሰላም የሚንቀሳቀሱ ሕዝብ የሚያውቃቸው እስር ቤት ያሉ ብዙ ናቸው። አሁን ዛሬ በሕዝብ በአይኑ ፊት ለፊት የሚያውቃቸው። ይህ ሁሉ ከምንድን ነው የሚነሳው? ከነሱ ውሳኔ ከጂማ የኦፒዲዮ ኮንፈረንስ የመጀመሪያው ቱ ታውዘንድ ኤይቲን ወደ ቱ ታውዘንድ ኤይቲን በፈረንጅ መጨረሻ አካባቢ የዛሬ ሁለት ዓመት አካባቢ ማለት ነው። ኮንክሬት አድርገው ስማቸውን፣ አዎ አዎ፣ ወደ ኦዲፒ ቀየሩ። ከኦዲፒ ከቀየሩ በኋላ ወደዚህ ተመልሰው ከአንድ ወር ሁለት ወር በኋላ ሴንትራል ኮሚቴው የዝግ ስብሰባ አድርገው የወሰነው ውሳኔ አለ። የኦሮሞ ነጻነት ግንባር በዚህ አይነት ድጋፍ ምናምን ከቀጠለ ምርጫ ላይ ምንም ነገር ልናገኝ አንችልም አንድም ካድሬ እኛ ሰፖርት ሊሆን አይችል። ስለዚህ ይሄ ድርጅት በነሱ በእንግሊዝኛ ቃላት በተጠቀሙበት ኢት ሃስ ቱ ቢ ዲስራፕትድ ኦር ዊከንድ አንድ ኢፍ ፖሲብል ዲስራፕትድ ይህንን ነው የወሰነው። ለአድማጮች ግልጽ እንዲሆን መረበሽ አለበት ወይም መበተን አለበት ወይም ሁለተኛው መዳከም አለበት። በዚህ ተነስቶ ስር ሰንቀሌ እና ጦላ ቢታ ወደ ሀያ አምስት ሺህ ሰው ነው። ስምንት ስድስት ወር ውስጥ የገባ ና የወጣ እኛ እንትን ከሁሉ ኦሮሚያ አካባቢ ከዛ በኋላ እንግዲህ ነው የጊዜው የቢሮዎች መዘጋት ና ሰው መታሰር እስከ ዛሬ ድረስ አላልቀ ይሄ ሁሉ ምን ፈጠረ? ወደ ጥያቄ መልስ ልሄድ ና ምን ፈጠረ? የኦሮሞ ነጻነት ግንባር ለዚህ ድርጅት የታገዱትን በሙሉ ተቆጣጥሮ በዚህ ፕሮሰስ ደና ዋን በዚህ በሰላም የምንሄደው ሂደት ውስጥ ለማሳተፍ አልቻልንም። ከዚህ ከለፍ ህዝቡ ታጋውን በጠን ታጋው ከዚህ ተነስቶ ውጭም ውስጥም ለትግላችን እንሞታለን። ፍራስትሬትድ ሆኖ በዚህ ስርዓት ላይ በየቦታው በዚህ ድርጅት ስም ትግል ያደርጋል። ይሄ መሬት ላይ ያለ ነው። እኛ ባንሳተፍበት መቼም አሁን ኦቦ ዳዊት፣ በዚህ ሁኔታ ውስጥ ሰላማዊ ህዝብ ሀገር አደጋ ላይ ናቸው። ብዙ ስጋትና ጭንቀት ላይ ያለ ሰው አለ። ሲቪል ህዝብ ለመንገላታት እየተጋለጠ ነው ያለው። የሁከት አዝማሚያም እያንዣበበ ነው ያለው አገሪቱ ላይ እና ኦነግ ምን ማድረግ ይችላል? እርሶስ እንደ መሪ የሚሰጡት ምክር የሚያደርጉት መልዕክት ምንድን ነው? የእኛ ችሎታ ውስን፣ የእኛ ብቻ ሳይሆን ብዙ አሉ በዚህ ውስጥ መሳተፍ የሚችሉ በጣም ዲሰንት የሆኑ ፓርቲዎች አሉ። ሌሎችም የፖለቲካል ሰዎች አሉ። እነዚህ በሙሉ እንግዲህ ደጋግመን ደጋግመን ያው ድሮ ወያኔ ጊዜ የተጨፈበትና የተዳከመ የተደከመበትና ሰብ ያታልትነች በየጊዜው ገና ከገባን እስካሁን ድረስ መንግስትና ፖለቲካል ፓርቲዎች ኢንጌጅመንት ወይም ደግሞ ውይይት አጀንዳ ይዞ በስነ ስርዓት በጣም ሲሪየስ የሆነ የሀገሪቱ ጉዳይ ይህንን ስም እንደላይ ይነበትና ከዛ በኋላ ህዝቡን ፓርቲዎች በራሳቸው አደረጃጀት ህዝቡን በሰላማዊ መንገድ ተንቀሳቀሰው ህዝቡን ካቀፉ ይሄ ጤናማ የሆነ የፖለቲካ አካሄድ ይኖረናል ብለን ትናል። እሱ ተጨናገፈ። ያው በ ኃይል እርምጃ ነው። ቦታው ድጋፍ ለማሰባሰብ በየጊዜው እንትን ያሉት አሁን የዛ ውጥረት ኪሙሌቲቭ ነው። የአጫሉ ኢንሲደንት ብቻ አይደለም ይሄ ውጥረት እንትን ያደረገው እና ይሄንን ማድረግ በጣም ትልቅ ስራ ይፈልጋል። መንግስት ለዚህ ራሱን ክፍት አድርጎ እና በዚህ አይነት ህዝቡንና ፓርቲዎችን አሳትፎ ይህን ነገር ማስተካከል ይሄ ደግሞ ሁለት አመት ተቃጠለ እንዴት ተደረ ሶሉሽን እንዴት እንደሚከድ፣ ለብቻችን መፍትሄ የለንም። እውነቱን ለመናገር ግን የምታቀርቡት ሀሳብ ለደጋፊዎቻችሁም ሆነ ለማንኛውም ወገን የሚያስተላልፉት መልእክት አለ ቦዳዊት እንደ ፖለቲካ መሪ? አዎ አሁንም ቢሆን ሁላችንም ለመንግስት ነው እንግዲህ ከሁሌ የበለጠ ራሱን ማስተካከል ያለበት ሁላችንም ቢሆን በሰላማዊ መንገድ የምንፈልገውን አጀንዳ ማንቀሳቀሱ ነው የሚያዋጣን። ወደ ሀይል እርምጃ፣ ወደ ሌላ ወደ ከቁጥጥር ውጭ የሆነ ህዝብና ህዝብ እንደገና የሚያጋጭ እንደገና ደግሞ ፖለቲካው ከእጃችን ወጥቶ ከቁጥር ውጭ ከሆነ የሚጠቅም የለም። ግጭቶች ያሉበት አካባቢ መንግስት ራሱን ክፍት አድርጎ ይሄ ግጭት በሰላማዊ መንገድ እንዴት እንደሚፈታ ክፍት አድርጎ ግልጽ የሆነ ውሳኔና ፖሊሲ ወይም ደግሞ የሚፈታበት ፖሊሲ ኖሮ ሌሎችም ተሳትፈውበት ይሄ ነገር እንዴት እንደሚፈታ የፖለቲካ እንትኑ የፖለቲካ አካሄዳችን ትንሽ ጤናማ እንዲሆን መንግስት በኃይል የሚሄደውን አቁሞ ለሁሉም ሰላማዊ እንቅስቃሴ ክፍት አድርጎ ቁጭ ብለን ያለው የፖለቲካ ችግር በፖለቲካ ኃይሎች ምክር መፍትሄ ካገኘ ብቻ ነው ችግሩ የሚፈታው። እስከዛ ድረስ ግን አሁን ያለው ሁኔታ ለማርገብ ሰው ሁሉ በሰላማዊ መንገድ ብቻ ራሱን ኤክስፕሬስ ማድረግ ወይም ደግሞ መግለጽ የሚፈልገው በዚህ ላይ ቢያተኩር የሚል ነው ያለን። ኦቦ ዳውድ ኢብሳ፣ የአዳቢሉ ስማ ኦሮሞ ሊቀመንበር፣ ለሰጡኝ ጊዜ ለማብራሪያው እጅግ በጣም አድርጌ አመሰግናለሁኝ። እኔም አመሰግናለሁ ሰለሞን።